እንደምን አመሻችሁ የጋቢና ቢያ አድማጮች፣ የዛሬ ዕለተ ረቡዕ ግንቦት 19 2012 ዓ ም ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ኮቪድ-19 ን ለመከላከል ስንል ይህን ፕሮግራም የምናዘጋጅላችሁ ከየመኖሪያ ቤታችን ሆነን ነው። ለዛሬ ምሽት ከያዝንላችሁ ጥንቅሮች መካከል ጥቂቶቹን አስተዋውቃችሁ ከቁጥጥራችን ውጭ ሳይወጣ አሁን ሆኖ ስራ ካልተሰራ አላስፈላጊ ዋጋ ሊያስከፍለን ይችላል። የጤና ሚኒስቴሩ የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ናቸው። የኮቪድ-19 ስርጭትን ለመከላከል የአስቸኳይ ጊዜ አዋጁን ሁሉም ሰው ማክበር አለበት ብለዋል። ከአሜሪካ ድምፅ ጋር አጭር ቆይታ አድርገው ነበር፣ በምሽቱ ይሰማል። በሌላ በኩል በድሬዳዋ የሚገኙ ወጣት ስራ ፈጣሪዎች የጸረ ተዋሲያን መርጫ በራሳቸው ሰርተዋል። ታማሚዎቹን ጎብኝተው ሲወጡ ራሳቸውን በኬሚካል መረጨት አለባቸውና ያንን ርጭት አሁን በእኛ በአውቶማቲክ አድርገን ከእጅ ንክኪ ነጻ የሆነ ማሽን ነው ይሰራል። ከፈጠራ ባለሙያዎቹ መካከል አንዱ የሆነው ወጣት ኤፍሬም ንጋቱ ነበር። በጋቢና ጉዟችን ላይ በምሽቱ ይደመጣል። በቤት ውስጥ የሚዘጋጁ ትኩስ መጠጦችና ባህላዊ መድኃኒቶች ምን ያህል ከኮቪድ-19 ይጠብቁናል ስንልም የሕክምና ባለሙያ ያነጋግረናል። አብራችሁን ካመሻችሁ እኚህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ አብሬያችሁ አመሻለሁ። በቅድሚያ ግን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል። አመሰግናለሁ ኤደን። ኢትዮጵያ ውስጥ ባለፉት 24 ሰዓታት ውስጥ በተደረገው 4352 የላብራቶሪ ምርመራ 30 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 731 ደርሰዋል። በዛሬው እለት ቫይረሱ የተገኘባቸው ሰዎች ከ9 እስከ 60 ዓመት የዕድሜ ክልል ውስጥ ያሉ 22 ወንዶችና ስምንት ሴቶች ናቸው ተብሏል። ከእነዚህ ውስጥ አስራ አንድ የውጭ ሀገር የጉዞ ታሪክ ያላቸው አምስት ሰዎች የታወቀ ንክኪ የነበራቸው ሲሆን ቀሪዎቹ አስራ አራት ግለሰቦች ግን ምንም አይነት ግንኙነትም ሆነ ንክኪ ያልነበራቸው ናቸው ተብሏል። አስራ አምስት ሰዎች ከአዲስ አበባ፣ ሁለት ሰዎች ከትግራይ፣ ስምንት ከአማራ ክልል፣ አንድ ሰው ከኦሮሚያ ክልልና አራት ሰዎች ከሐረሪ ክልል መሆናቸውን የጤና ሚኒስቴር ዛሬ ከሰዓት በፊት በፌስቡክ ገጹ ላይ አስታውቋል። በሌላ በኩል አስራ አራት ሰዎች ከበሽታው አገግመዋል ተብሏል። በአጠቃላይ በኢትዮጵያ እስካሁን መቶ ሰማንያ አንድ ሰዎች ከበሽ በሽታው አገግመው ድነዋል ተብሏል። እስካሁን ድረስ ኢትዮጵያ 91013 የላብራቶሪ ምርመራዎችን አድርጋለች። በትግራይ ክልል ዋጅራት ወረዳ የባሕር ጸባ ከተማ ነዋሪዎች ከተማችን የወረዳ ማዕከል መሆን ይገባታል በሚል ለአራተኛ ጊዜ ዛሬ ሰላማዊ ሰልፍ አካሂደዋል። ተመሳሳይ ጥያቄ ያላቸው በክልሉ ሰሜን ምዕራብ ዞን ማይ ሃንሰ ከተማ ነዋሪዎች ደግሞ ከአስር ቀናት በላይ ተዘግቶ የሰነበተውን የሽሬ እንዳስላሴ ደደቢት መስመርን በትናንትናው ዕለት ከፍተዋል። በትግራይ ክልል የሚገኘው ተቃዋሚው የአረና ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ለተቃውሞ መነሳት ምክንያት የህዝብ ድምፅ ለብዙ ጊዜ ሰሚ ያለማግኘቱ መሆኑን ጠቁሟል። የክልሉ መንግስት የህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ በበኩላቸው ለክልሉ ቴሌቪዥን ጣቢያ በሰጡት ማብራሪያ በትግራይ ክልል ልማትን ለማቀላጸፍና መልካም አስተዳደርን ለማስፈን አዲስ ያደረጃጀት ሥራ እየተፈጸመ መሆኑን ጠቅሰው በሂደት የሚገጥሙ ችግሮችን ለመፍታት ደግሞ ከህዝብ ጋር ለመወያየት እየተሰራ መሆኑን ጠቁመዋል። ዘገባው የሙልጌታ ጽባ ነው። ሶማሊያ ውስጥ ስምንት ወታደሮች በፈንጂ መገደላቸው ተገለጸ። የመንግስቱ የደህንነት ምንጭ እንደተናገሩት፣ ጥቃቱ የደረሰባቸው ከሞቃዲሾ አርባ ኪሎ ሜትር ርቀት ላይ ጎሎሎይ የምትባል መንደር አቅራቢያ በመኪና እየተጓዙ ሳሉ ነው። ሌሎች ሁለት ወታደሮችም መቁሰላቸውን ስማቸውን እንዳይገለጽ የጠየቁ ከፍተኛ የሶማሊያ ወታደራዊ መኮንን ለቪኦኤ ተናግረዋል። አልሸባብ ለጥቃቱ ኃላፊነቱን ወስደዋል። በዩናይትድ ስቴትስ ሚኔሶታ ክፍለ ግዛት ሚኒያፖሊስ ከተማ በፖሊስ ቁጥጥር ስር ሕይወቱ ባለፈው ጥቁር አሜሪካዊ ጉዳይ አራት ፖሊሶች ከስራ ተባርረዋል። ጆርጅ ፍሎይድ የተባለው ጥቁር አሜሪካዊ ሰኞ ዕለት ፖሊሶች በቁጥጥር ስር ሲያውሉት አንደኛው ነጭ ፖሊስ አንገቱ ላይ በጉልበቱ ስለተንበረከከበት ሕይወቱ አልፏል። በአቅራቢያው የነበረ መንገደኛ ክስተቱን በቪዲዮ ቀርጾ በማህበራዊ መገናኛዎች ወዲያውኑ በመላ ሀገሪቱ ተሰራጭተዋል። የከተማዋ ከንቲባ ጄኮብ ፍሬይ አራቱን ፖሊሶች ከሥራ ማስወገዱ ትክክለኛ እርምጃ ሆኖ አግኝተነዋል ብለዋል። አድማጮች ለአሁን ያሉን አጫጭር ዘገባዎች እነዚህ ናቸው። የጋቢና ጉዟችን ይቀጥላል። ምሽቱን ኤደን ገረሞ እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለት ሩሳችን እንሻገር። የኮቪድ-19 ወረርሽኝ ስርጭት አሳሳቢ እየሆነ በመምጣቱ የችግሩን አስከፊነት ከግምት ያስገባ የጥንቃቄ እርምጃ ተጠናክሮ መቀጠል እንዳለበት የጤና ሚኒስቴር አሳስቧል። የጤና ሚኒስቴሩ የኮሚኒኬሽን ዳይሬክተር ዳይሬክተር ዶክተር ተገኔ ረጋሳም የቫይረሱን ስርጭት በጎላባቸው አንዳንድ የአዲስ አበባ አካባቢዎችም ጥንቃቄ እንደሚያስፈልግና በአስቸኳይ ጊዜ አዋጁ ላይ የተቀመጡ ደንቦች ተግባራዊ መደረግ እንዳለባቸው ለአሜሪካ ድምጽ ገልጸዋል። ፀሐይ ዳምጠው ተከታዩን ዘገባ አሰናድታለች። እስካሁን በኢትዮጵያ ከተገኙት በኮሮና ቫይረስ የተያዙ ሰዎች በቁጥር እጅግ የሚበዙት በአዲስ አበባ ከተማ የሚገኙ ናቸው። በአዲስ አበባ ከተማ በተለያዩ ክፍለ ከተሞች የምስተዋለው ይኸው የኮቪድ-19 ወረርሽኝ ስርጭት በቁጥርና በፍጥነት አዝማሚያው እጅግ አሳሳቢ መሆኑን የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ አብራርቷል። የአዲስ አበባ ጉዳይ ላይ እኛ ባለፈው መግለጫ ተሰጥቶበታል። መግለጫ ብቻ ሳይሆን ተግባራዊ የሆኑ እርምጃዎችን የመውሰድ ከአዲስ አበባ ከተማ መስተዳደር፣ አዲስ አበባ ጤና ቢሮ እና እስከ ክፍለ ከተማ እስከ ወረዳም ድረስ ባሉ መዋቅሮች አሁን የደረሰበት ሁኔታ የኮሮና ቫይረስ መስፋፋቱ በጣም እጅግ አሳሳቢ በሆነበት ደረጃ ላይ የደረሰ ስለሆነ በዛ መሰረት የተሰሩ ያሉ ስራዎች አሉ። እንግዲህ ለዚህ እንደ ዋና ችግር የለየ ነው በናዛትና ቸለተኝነት ነው። በተለይም ደግሞ ምችኪ የሌላቸው ሰዎች ማምዛት ጉዞ ሁኔታ የሌላቸው ሰዎች በዚህ ባየስ ቫይረስ የመያዙ ቁጥር እየተጨመሩ ጋር ተያይዞ በጣም እያሳሰበን ስለሆነ የሚመለከተው አካል በሙሉ ላይ ከቁጥጥራችን ውጭ ሳይወጣ አሁኑኑ ስራ ካልተሰራ አላስፈላጊ ዋጋ ሊያስከፍለን ይችላል። የኮቪድ-19 ወረርሽኝ ስርጭት በአዲስ አበባ ከተማ ብቻ የሚወሰን ሳይሆን ከመዲናዋ በርቀትና በቅርበት በሚገኙ አካባቢዎች ጭምር አሳሳቢ በመሆኑ ሕብረተሰቡ የጥንቃቄ እርምጃዎችን ሳይዘናጋ ተግባራዊ ማድረግ እንዳለበት ተናግረዋል። ዶክተር ተገኔ የአዲስ አበባ ነዋሪም አዲስ አበባ ውጭ ያለው ነዋሪም ይመለከተዋል የሚል እምነት አለን። እንደ ጤና ሌሎችን ወደዚህ ሲገቡ የራሳቸውን ማህበራዊ፣ ኢኮኖሚያዊ ጉዳዮች ሲያከናውኑ ሲከውኑ ማድረግ ያለባቸውን ጥንቃቄዎች ማድበቅ እያስፈልጋል። ምክንያቱም ይሄ በሽታ አንዱ ቦታ ስለተከሰተ ሌላ ቦታ ነቢ አይከሰትም ማለት አይቻልም። እዚህ በአጭር ጊዜ ነው ወይም እንዲ አለም ያዳረሰው እና እያንዳንዱ ሰው ይመለከተዋል ከአሁኑንም ርብርብ ያስፈልጋል እና አዲስ አበባ ላይ እኛ እንደ ጤና ሚስ ከሚመለከታቸው ጋር ሆነን ይህንን ቦታ የመለየት አንደኛው ስራ ተሰርተዋል። በተለይም ደግሞ አዲስ ከተማ ክፍለ ከተማና ሊገታ ክፍለ ከተማ ላይ ህመን በጣም የሰፋበት ሁኔታ ነው ያለው ሰው በዚህ ላይ ምን መስራት አለብን፣ ናየት ስትራቴጂ መከተል አለብን የሚል ስራዎችን ጨርሰን ወደ ተግባር ተገብተዋል። በዚያ መሰረት ስራዎችን አጠናክረን እንቀጥላለን። ነገር ግን ዋናው መረሳት የሌለበት ምንድነው ህብረተሰቡ በጣም ንቁ መሆን መቻል አለበት። መላ ህብረተሰብ የወረርሽኙን ስርጭት አሳሳቢነት በመገንዘብ እጅን በየ ጊዜው መታጠብ አካላዊ ርቀትን ጠብቆ በመንቀሳቀስና የፊት ማክስ በመጠቀም ወረርሽኙን እንዲከላከልም አሳስበዋል። ለበሽታው የበለጠ አጋላጭ ናቸው ተብሎ የተለዩት የትራንስፖርት ስርዓቱንና የገበያ ቦታዎች አሰራር በመመሪያ የተደገፈ ማስተካከያ እንደሚደረግባቸውም አመልክቷል። አስፈላጊ እርምጃዎችን መወሰድ በጣም ተገቢ ነው። የሰው ህይወትን ከአስቸኳይ ጊዜ አዋጅ የተከለከሉ ነገሮች የተወጡ መመሪያዎችን ተግባራዊ ማቅረፍ ያስፈልጋል። ክቡር የሆነውን የሰው ልጅ ማቅረፍ እስከሆነ ድረስ በዚህ መልኩ እያንዳንዱ የሚመለከተው አካል ስራውን ሊሰራ ይገባዋል፣ ግዴታውንም ሊወጣ ይገባዋል። እኛም የራሳችንን ግዴታ መወጣት አለብን። ህብረተሰባችንን ማስተማር በስራችንን ጤና ማገልገል ማገልበል ለስራችን አድርገን ይዘነዋል። ዘናጓቱና ቸለተኝነቱ ጉዳይ ግን በጣም እያሳሰብን ስለሆነ እሱ ላይ ህዝቡም ሊደግፈን ሊተባበርና መልእክቶቻችንን ሊሰማ ተግባራዊና ተግባራዊ እርምጃዎችን መውሰድ በጣም አስፈላጊ ስለሆነ በተለይ አዲስ አበባ ላይ የሚያስተኛ አይደለም ያለው ሁኔታ በጣም አሳሳቢ ነው። ስለዚህ በዚያ መሰረት ሁሉም ተግባራዊ ማድረግ አለበት የሚል በተለይ ድንበር ተሻጋሪ አሽከርካሪዎችን በተመለከተ የመመርመሪያ ቦታና መሳሪያዎች ተሟልቶ ስራ ላይ መሆናቸውን ጠቁሟል። በራሳቸው በአሽከርካሪዎች በኩል ግን መዘናጋትና ችለተኝነት ይታያል ይላሉ የኮሚኒኬሽን ዳይሬክተሩም። ጥንቃቄ ካለማድረግ እየተያያዙ እንደሆነ ግልጽ ነው። ምሳሌ አብዛኞቹ ፖዚቲቭ ሆነው የተገኙ ከድንበር ተሻጋሪ የከባድ መኪና ሹፌሮች ናቸው። በጣም ጥንቃቄ ያስፈልጋል። ይህ አካባቢ ወይ ማለት ነው። አንደኛ ራሳቸው አሽከርካሪዎቹ

በአንዳንድ የማህበረሰቡ ክፍሎች ዘንድም ከግንዛቤ ማነስ የመጣ አሽከርካሪዎችን ማግለል ይታያል ያሉት ዶክተር ተገኔ ከማግለል መቆጠብና ተገቢውን ጥንቃቄ ብቻ ማድረግ እንደሚያስፈልግም አስረድቷል። በሌላ በኩል የኮሮና ቫይረስ ስርጭትን ለመከላከል የሚሰራው የሚኒስትሮች ኮሚቴ ሀገራዊ ሁኔታውን በተመለከተ ትኩረት ሊሰጣቸው በሚገቡና መጠናከር ባለባቸው ጉዳዮች ላይ መምከሩን የሰላም ሚኒስትር ሙፍሪያት ከሚል አስታውቋል። እስካሁን በቫይረሱ ከተያዙት ዜጎች መካከል ሰባ በመቶዎቹ የአዲስ አበባ ነዋሪ መሆናቸውን የጠቀሱት ወይዘሮ ሙፍሪያት አዲስ ከተማ፣ ሊደታና አራዳ ክፍለ ከተሞች በከተማይቷ የከፋ የኮሮና ቫይረስ ስርጭት ያለባቸው መሆኑን በኮሚቴው መለየቱንም ጠቁሟል። እነዚህ ክፍለ ከተሞች በባህሪያቸው ሰፋ ያለ እንቅስቃሴ የምታይባቸው በመሆኑ ጠንከር ያለ እርምጃ መውሰድ እንደምጠይቅም ታምኖበታል ብለዋል ሚኒስትሯ። በመሆኑም ሕብረተሰቡ ከመሸበርና ስጋት ወጥቶ የተሟላ እንቅስቃሴ ሊያደርግ ይገባል። ሕግ የማስከበር ስራው ግን ከማስተማር በተለየ ተጠያቂነት ያዘለ እንደሆነም ተደንግጓል ብለዋል። ለአሜሪካ ድምጽ ራዲዮ ጸሐይ ዳምጦኒ ከአዲስ አበባ። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በድሬዳዋ የሚገኙ ሁለት ወጣቶች ከሰው ንክኪ ነፃ በሆነ መልኩ የጸረ ተህዋሲ ኬሚካል መርጨት የሚያካሄድ መሳሪያ አዘጋጅተዋል። የወጣቶቹ ፈጠራ በሰው አማካኝነት ይካሄድ የነበረውን ርጭት የሚያስቀር ነው ተብሏል። ወጣቶቹ በተመሳሳይ መንገድም መኪኖችን ከተህዋሴ የሚያጸዳ እንዲሁም የሰዎችን ሙቀት የሚለኩ ሌሎች ፈጠራዎችንም ፈጥሯል። የፌዴራል ስነ ልክን እውቅናና ፈቃድ እየተጠባበቁ ናቸው። አዲስ ቸኮል ተጨማሪ አለው። በድሬዳዋ የሚገኙት የሜካኒካል ኢንጂነሪንግ ባለሙያ ወጣት የፍሬም ንጋቱና ጓደኛው የኤሌክትሪካል ኢንጂነሪንግ ባለሙያ ወጣት ኃይለ ሚካኤል ታደለ በተለይ የለየቶ ሕክምና በሚሰጥባቸው ቦታዎች ወሳኝ አስተዋጽኦ ይኖረዋል ያሉትን ፈጠራ ነው የፈጠሩት። ድሬሜክ የተባለ የኢንጂነሪንግ ኩባንያ ያቋቋሙት ሁለቱ ወጣቶች ፈጠራቸው በአሁኑ ሰዓት ድሬዳዋ ሳባያን ሆስፒታል በሚገኘው የኮሮና ቫይረስ ያለባቸው ለይቶ ማከሚያ ላይ ስራ ላይ ዋለ ሲሆን ከሌሎች ክልሎችም ተመሳሳይ ፍላጎት መኖሩን ዋ ፍሬም ነግሮናል። ይሄ በፊት በእጅ ሲሰራበት የነበረውን ወደ ዘመናዊ እና ፈጣን በሆነ ዘዴ ለመቀየር ያሰብነው ነው ባለሙያዎቹ ስራውን ሰርተው ወይም ደግሞ ታማሚዎቹን ጎብኝተው ሲወጡ እራሳቸውን በኬሚካል መረጨት አለባቸውእና ያንን ርጭት አሁን በእኛ በአውቶማቲክ አድርገን ከእጅ ንክኪ ነፃ የሆነ ሞሽን ሴንሰር ያለው ማሽን ነው የሰራነው። እንደ አስፈላጊነቱ ታይሙም አጀስት የሚደረግ ኤፊሽንሲውም በጣም ጥሩ የሆነ ማሽን ነው ብለን ምናምስ ሆኛ እሱን የሰራነው የሚያገለግለው ለህክምና ተቋማት ብቻ ነው ለጊዜው ለህክምና ተቋም ነው። ምክንያቱም እንደ ኢትዮጵያ ለፐብሊክ ለመጠቀም ኬሚካሉ አፕሮብ መደረግ አለበትና እሱ አፕሮባል እስካሁን አላገኘንም እየሰራንበት ነው። እንግዲህ ሲፈቀድ ወደ ፐብሊክ ላይ ይወጣል። አሁን ምን ያህል ተግባር ወደ ተግባር ገብቷል? አሁን እዚህ ሳቢያን ለይቶ ማቆያ ላይ አንዱን ዲፕሎይ ያደርገናል። አሁን ኦልሬዲ ተቀምጦ ስራ ላይ ይውሏል። ከዛ በተረፈ ሌሎቹ ሂደት ላይ ነው ያሉት። ሁሉም ጤና ቢሮዎች በዚ አጋጣሚ ለየክልሎች ሁሉም ጤና ቢሮዎች ይህንን ማይተው ኮንታክት እያደረጉ ነም እያላረጉ ነም ኮንታክት ቢያደርጉ ፈጠራው ለሆስፒታሉ እያበረከተ ስላሉ አስተዋጽኦ የሆስፒታሉ ሜዲካል ዳይሬክተር እና የኮቪድ 19 ህክምና ማዕከል ጉዳይ አስተባባሪ ዶክተር ሚካ ሰለሞን የሚናገሩት አለ። እንግዲህ የተሰራልን ፈጠራ የዲስኢንፌክታንት አውቶማቲክ ዲስኢንፌክታንት ማሽን ሴንሰር ወይም ደግሞ እንደዚህ የሰራው ባለሙያዎች በደብሌቾ የተዘጋጀ የሚረጭ ኬሚካል አለ። ያንን ኬሚካል ነው እንግዲህ የሚረጭልን ያለ ሰው ማለት ነው። ከዚህ በፊት ይህንን ስራ የምንሰራው በሰዎች መደበን ነበረ። በየሽፍቱ በየስድስት ሰዓቱ የሚወጡት ሰዎች እዚህ ጋር ሁለት ሁለት ሰው ቆሞ ይረጫል ማለት ነው። ስራውን ስንሰራ የነበረበትን ማንፓወር መቀነሱ ምን ይዛቸው በተቻለ ለባለሙያዎቹ የሚደረጉ አኮሞዴሽኖች ነበሩ እነኛ ነው ይቀንሳል። በተጨማሪ ደግሞ ርጭቱም ሙሉ ሰውነትን ነው እንዳየው በጣም ኃይል አለው ርጭቱ ሙሉ ሰውነትን የሚሸፍነው የበለጠ አኪሬሲ አለው። እንግዲህ አሁን እንዳልኩ ይሄ የእኛ ጋር በኮሮና ተገኝቶባቸው የሚመጡ ሰዎች ናቸው የሚታከሙት ሙሉ ለሙሉ ማለት ነው እና እዚህ ጋ በጣም እንደዚህ የሕክምና ማዕከላት ላይ ትልቁ ስራ የሚሰራው በሽታ መከላከል ላይ ነው። ያ ማለት ውስጥ ገብቶ የሚወጡት ሐኪሞችም ራሱ ዚህ የተዋሱ ምንጭ እንዳይሆኑ በተቻለ አቅም በተቀመጡ ኢንተርናሽናል በተቀመጡ ስታንዳርዶች እራሳቸውን ከዛ እንዲጠብቁ ነው። የመከላከያ ኢኪፕመንቶች አሉ የሚደረጉ፣ እነሱን አድርገው በተጨማሪ እነኛ የሚያደርጓቸውን ነገሮች ስናስወግድም በዛው ልክ በጥንቃቄ ነው መወገድ ያለበት እና ይህ ማሽን የሚያደርገው ምንድን ነው? አንድ ሰው ገብቶ ሲወጣ የሚለብሳቸው በተለምዶ እንደዚህ የምናየው ነጭ እና ከላይ የምትደረብ ላስቲክ ነገር አለች። እነሱ ልብሶች እና ፊት ላይ የሚደረጉ ወይ ይሄ እንደመነጽር የሚመስለው ወይም ደግሞ ሽፋኑ እነሱን ነገሮች ሙሉ ለሙሉ ከምድረጫው እና ከታች ቦቲው አለ ይሄ አንድ ኬሚካል አሁን እነሱ በሰሩልን ማሽን ያለምንም ሰው ልጅ ንክኪ፣ አሁን እንደሚታወቀው ህመሙ አንድ መተላለፊያ መንገዱ ንክኪ በመሆኑ ያለምንም ንክኪ ከተረጩ በኋላ ያንን ነገር በተቀመጠው ራሱን የቻለ የስታንዳርድ አለው። በዛ መሰረት አውልቀው ለዚህ በተቀመጠለት መጣያ ያስቀምጣሉ ማለት ነው። ወጣቶቹ ሌሎች ፈጠራዎችም አሏቸው ከጅቡቲ ወደ ኢትዮጵያ የሚገቡ መኪኖች የጸረ ተዋሲ ኬሚካል የሚረጭባቸው እስካሁን በሰው ኃይል ሲሆን ከእንግዲህ ግን ተሽከርካሪዎችንም በራሱ ጊዜ ጸረ ተዋሲ የሚረጭ መሳሪያ ዘጋጅተው ስራ እንዲያስጀምሩ ከድሬዶ አስተዳደር ጤና ቢሮ ጋር ተነጋግረው በሂደት ላይ ናቸው። የሰውነት ሙቀት መለኪያ መሳሪያም ሰርተዋል። መሳሪያው ከ15 እስከ 25 ሳንቲሜትር ርቀት ላይ የቆመ ሰውን ሙቀት የሚለካ ሲሆን ከኮምፒውተር ጋር የተያያዘ ስለሆነ መረጃዎችን አጠራቅሞ መያዝ ይችላል ተብሏል። ሆኖም ይህ ፈጠራ ወደ ስራ እንዲገባ የፌዴራሉን ስነልክ ፈቃድ እየጠበቁ እንደሆነ ነው ወጣት ፍሬም የሚገልጸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ጋቢናቬ መደመጡን ይቀጥላል። በትናንትናው ምሽት መሰናዷችን አሁን አሁን ላይ እየተንሰራፋ ስለመጣው የማህበራዊ መገናኛ ሚዲያዎች ፈር የለቀቁ አጠቃቀሞች ከተጠቃሚዎች ጋር ተነጋግረን ነበር። ሰዎች ወደ መሰል ድርጊቶች የሚገቡባቸው ምክንያቶችንም መርምረናል። በመቀጠል የምናስደምጣችሁ ደግሞ ለመቋጫ መፍትሄነት የሚቀርቡ ሀሳቦችን ነው። ሀብታሙ ስዩም ይቀጥላል። አዳዲስ ግኝቶችን ፈጥነን የመቀበላችን ያክል መልካም አጠቃቀሞች ላይ ለመትጋት አለመቻላችን የሚያነሳው ዮሐንስ። የተለያዩ ማኅበራዊና ግለሰባዊ ውጥንቅጦችን በመቀስቀስ የሚወቀሱት አጠቃቀሞች የበረከቱበት ሌላኛው ምክንያት የገቢ ምንጭ የሆኑ መምጣታቸው መሆኑንም ይጠቅሳል። በተለይ ደግሞ በዩትዩብ ላይ ጦማሪያን ዘንድ የዩትዩብ ችግሩ ምንድን ነው? እንደ ቢዝነስ ሞዴልን ነው ገንዘብ፣ የተወሰነ ገንዘብ የሚያገኙ ሰዎች አሉ፣ ወይም ደግሞ ገንዘብ ይገኛል የሚለው ነገር በጣም ይገንና፣ ሁሉም ሰው ወደ ዩትዩብ ይመጣል። ጥሩ ነው መምጣቱ፣ ግን ሲመጣ ዓላማው ምንድን ነው? ገንዘብ ማግኘት ከሆነ የሚሸጠውን ነገር ነው የሚፈልገው። ስለዛ ገንዘብ ለማግኘት ብለው የሚመጡ ሰዎችን የምንስባቸው ዛሬ በምንገዛው ሀሳብ ነው። ገበያ ላይ ቲማቲም የሚሸጥ ከሆነ ነገ ለመነገድ የሚያስቡ ሰዎች ቲማቲም ነው ይዘው የሚመጡት። ድንች የሚሸጥ ከሆነ ድንች ነው ይዘው የሚመጡት። ስለዛ ዛሬ የምንገዛበት የኛ ባህሪ ነው የነገውን ገበያ የሚወስድ ነው። ዛሬ የምናዳመጣቸው የተመረጡ የተለቀሙ ለክብራችን ትውልድ እንዲጠቅም በጥንቃቄ ለመሰራት የተሞከሩ ከሆኑ ነገ የሚሰሩትን እኛ እየወሰነን እንሄዳለን። ዮሐንስ አመክንዮ የተሞላባቸውን ሀሳቦች በማቅረብ ማህበረሰባዊ ርባን ያላቸውን ጣጫዎች ማበርከት የሚችሉ ሰዎች ከማህበራዊ መገናኛዎች መሸሻቸው በዘለፋ የተጠመዱ ግለሰቦች እንዲገኑ እንዲያደረገም ያብራራል። አንደኛው ነገር የተወሰነ እውቀት ያላቸው ወይም ደግሞ ኃላፊነት ይሰማናል በትምህርት ቤት ደጃፍ አልፈናል ማህበረሰቡ ሳይማር አስተምሮናል ብለው የሚያስቡ ሰዎች እንደምንም ስድቡንም ምንንም ግፍ አሁንም ችለውት ጠንከር ብለው ቢቆሙ እና አሁን አንዳንድ ጊዜ የምታየው ነገር አለ። ትዊተር ላይ ስትሄድ እኔ ትዊተርን ወስደው የተሰደዱ ሰዎች ያሉበት አካባቢ ነው። ከፌስቡክ ተሰደው የሆነ ቦታ የሚቀመጡ ሰዎች ልክ ከአፍሪካ ሀገራት ምሁራን ተሰደው አውሮፓ፣ አሜሪካ ዩኒቨርሲቲዎች፣ የተለያዩ ካምፓኒዎች ውስጥ ይሰራሉ እና ታያለ በቃ እንግዳ የመሆን ነገር እዛ ልክ ትዊተር ጋር ስትሄድ ሰላም አለው እነሱ ስለዚያ እነሱ ሰዎች እንደምንም ከትዊተር መለስ ቢሉና ማህበረሰቡ ያለው ፌስቡክ ላይ ስለሆነ አብዛኛው ሰው ስድቡን ምንን እንችለው ነው ምለ ደስ አይልም ያለው ነገር እና ቢቀመጡ እነሱ ይጸዳል። ሰውም ይደነግጣል፣ ሰው እንዳለ ሲታወቅ ይደነግጣል። ሌላውም ሰው ወይም ደግሞ ቅርጽ ለማስያዝ ይሞክራል። በዮሐንስ የቀደመ ሀሳብ የሚስማማው ሲሳይ ማህበራዊ መገናኛዎች ለሀገርና ሕዝብ በማይበጁ ሀሳቦች እየተበከሉ መሆኑን ደጋግሞ ያነሳል። በተለይ በተለያዩ ሙያ ዘርፎች የበቁ ግለሰቦች ወደ ማህበራዊው አውድማ መቀላቀል ያለባቸው ለመጪው ትውልድ ከማሰብም እንደሆነ ያስረዳል። ይህን አጋጣሚ ተጠቅሜ የማስተላልፈው መልዕክት ምንድን ነው? መድረኩን የያዙ ሰዎች ተገቢ ሰዎች አይደሉ ለህብረተሰባችን አስፈሪ የሆነ አሁን ወደፊት አስር ዓመት አስራ አምስት ዓመት ስታይ የሚመጡት ልጆች በቃ ይሄ ነገር ትክክል እንደሆነ ሰው መሳደብ፣ ሰውም መዝለፍ፣ የሆኑ ግሩፕ ሰዎችን መስደብ ከሌ ብሄር እያሉ መሳደብ፣ የክሌ ሃይማኖት የክሌ በጣም ነውር ነው። በጣም ነውር ነው። እንደዛ አይባልም። የችግሩን ግዝፈት የጠቃቀሱልን ሐሳብ አጋሪዎቻችን መፍትሄ የሚሉትንም አጋርተዋል። ኃላፊነት የተሞላበት ግለሰባዊ የማኅበራዊ መገናኛዎች አጠቃቀም በተደጋጋሚ የተነሳ የመፍትሄ ሐሳብ ነው። የሥነ አእምሮ ሐኪሙ ዶክተር ዳዊት አሰፋ ግን ለተሻለ የማኅበራዊ መገናኛ ምህዳር ከግለሰብ ጥረት በተጨማሪ ማኅበረሰባዊ ርብርቦችም ያስፈልጋሉ ይላሉ። በወላጆች አስተዳደግም ላይ በትምህርት ቤቶቻችን የማስተማር ስርዓት ላይ በማህበራዊ ህይወት ደግሞ ባሉ የማህበረሰብ ፒላር የምንላቸው የሃይማኖት ወይም ደግሞ የባህል ተቋማት ይኖራሉ። በእነሱ ላይ የሚመሰራት ነገር ነው። እነዚህ ነገሮች እንደገና መፈተሽ ሊያስፈልግ ይችላል እንደ ማህበረሰብ ሚዛን ጠብቆ ለመኖር የሚደግፉና የሚያግዙ ማህበራዊ እሴቶች አሉ፣ ሃይማኖታዊ እሴቶች አሉ። እነሱ እንዴት ነው እያደረግናቸው ያሉ? እየበደልናቸው ወይ፣ እየሸረሸርናቸው ነው ወይ? የዚህ የግሎባላይዜሽን ግፊት ተጽዕኖ ቀላል አይሆንም። ያም ቢሆን ግን እነዚህም ነገሮች ኢንክልኬት የምናደርግበት ወይም ደግሞ የምናስቀርጽበት፣ ከልጅነት ጀምሮ በትምህርት ሂደት በእነዚህ ሁሉ ስርዓቶች ውስጥ የምናሰርጽበት ነገር መፈተሽ ማየት ያስፈልጋል። እንደ አጠቃላይ፣ እንደ ግለሰብ አንድ ግለሰብ ሁል ጊዜ ሚዛን ለመጠበቅ በሕይወቱ ውስጥ ያሉ ነገሮችን ሁሉ አመጣጥኖ ለመያዝ መሞከር ያስፈልጋል። የስራ የማህበራዊ ወይም ደግሞ የቤተሰባዊ ሕይወት፣ መንፈሳዊ ሕይወት እና የአካል ጤና እነዚህ አራት እንደ ደህን እንዳርገ የምናስባቸው እነዚህ ነገሮች የትኛው ላይ ነው አንድ ሰው አንዱ ላይ ብቻ በጣም ስራ ላይ ብቻ የሚሆን ከሆነም ሌሎቹን ሶስት ማዕዘኖች እየጎዳ ነው። በመንፈሳዊ ለምሳሌ በሃይማኖት ደግሞ ሌላውንም የህይወት ማዕዘን እዛ ውስጥ አስገብቶ አመጣት ነው። ካልሆነ በስተቀር ያስቸግራል። አድማጮቻችን፣ በተነሳው ሀሳብ ላይ ያሏችሁን አስተያየቶች ብታጋሩ ደስተኞች ነን። ሀሳባቸውን ሳይሰስቱ ላጋሩን ሁሉ በአድማጮች ስም አመሰግናለሁ። አብታሙዝዩም ዋሽንግተን ዲሲ ሀብታሙ ስዩም ስዩምና እንግዳውን እናመሰግናለን። በመጨረሻም ኮቪድ-19ን ለመከላከል በቤት ውስጥ የሚዘጋጁ እንደ ጤና አዳም እንዲሁም ዝንጅብልና የመሳሰሉ ነገሮችን መጠቀም መልካም እንደሆነ ሰዎች ይናገራሉ። ይሄ ነገር ምን ያህል እውነት ነው? ምን ያህልስ አስተማማኝ ነው ስንል በዚህ በካሊፎርኒያ ሳንዋኪን ሆስፒታል ውስጥ የውስጥ ደዌ ስፔሻሊስት የሆኑትን ዶክተር ታፈረ ንጋትን አነጋግረናቸው ነበር። ዶክተር ታፈረ ተከታዩን ምላሽ ሰጥተዋል። ትኩስ ሻይ ወይም ደግሞ ትኩስ ነገር መውሰድ ይሄ ብዙ ጊዜ ሰምቸዋለሁ። ቫይረሱ በጉሮሮ በኩል ነው የሚያልፈው፣ ስለዚህ ጉሮሮ ላይ እያለ ብጠብ ሰው ባቃጥለው ወደ ሰውነት ውስጥ አይገባም በሚል እሳቤ ነው ይሄ ትኩስ ሻይ፣ ትኩስ ነገር መጠጣት፣ የመሳሳሉ ነገሮች የመጡት እና በጣም ሲምፕሊፋይ ስናደርገው ውስጡ ሎጂኩ ይሄ በጣም አይሰራ፣ ትክክል አይደለም። ምክንያቱም ቫይረሱ ከኛ በላይ በጣም ብልህ ነው፣ ይህን ማወቅ አለብን። ቫይረሶች ከኛ በላይ በጣም ተጠብበው ብልህ ሆነው ብን ነው እንዴት አድርገው ራሳቸውን ከሴሎቻችን ከህዋሶቻችን ጋር እንደሚያጣብቁ የራሳቸው ተፈጥሮዊ ፍጥረታዊ የሆነ ብቃት አላቸው እና እኛን ይጠብሰን ይሆናል እንጂ ቫይረሶችን አይጠብሳቸው። ይህንን መምከር በጣም እንፈልጋለሁ። ስለዚህ ዝም ብለን በሌላ ነገር በምንዋቀው ነገር ላይ ወስደን ይህንን አሸጋግረን ወደዚህኛው ችግር እንደ መፍትሄ መውሰድ ለብዙ ጉዳት ያጋለጠናል ብዬ ስለምሰጋ ከዚህ ብንታቀም ይልቁንስ እንደ ሐኪም አንድ መምከር የምንፈልገው ነገር አለ ኮቪድ-19 ህመም የመተንፈሻ አካል ችግር ስለሆነ በቀዳሚነት የሚያጠቃው በዚያ ምክንያት ከተያይዞ ደግሞ የማሳል የማስነጠስ፣ የትኩሳት፣ የመሳሰሉ ችግሮች ስላሉ ሰዎች በውስጣቸው ያለ የውሃ ወይም ደግሞ የፈሳሽ መጠን ቶሎ እንዲቀንስ ዲሃይድሬሽን የሚባለው ማለት ነው ያጋልጣቸዋል። ስለዚህ ቫይረሱን ለመጥበስ ብሎ ሻይ ከመውሰድ ይልቅ ሃይድሬት ለማድረግ ራሴን ብለን ለሃይድሬሽን ውሃ ብንጠጣ ሻይን ብንጠጣ ሌሎችም ፈሳሾችን ብንጠጣ የውሃ እጥረት ከሚያመጣው ችግር ከመሙ ጋር ተያይዞ ራሳችንን ልንጠብቅ ስለምንችል ምናልባት እንኳን ለከፋ ወይም ለጠና የህመም እንዳንጋለጥ ይረዳናል። ስለዚህ ፈሳሽ መውሰድ ቫይረሱን ለማቃጠል ሳይሆን፣ ፈሳሽ መውሰድ ሰውነትን ለመደገፍ ብለን ብንወስደው ዶክተር ታፈረ ባህላዊ ህክምናና ዘመናዊ ህክምና ተቃራኒዎች ሳይሆኑ ተደጋጋፊ መሆናቸውን በመጥቀስ በባህላዊ ህክምና የምንወስዳቸው ነገሮች በዘመናዊ ምርምር መጠናት አለባቸው ይላሉ። የባህላዊ ህክምናና ዘመናዊ ህክምና ስናይ ሁለቱ እንደ ተቃራኒ ማየት የለብን። ይህም በጣም መጠንቀቅ ያስፈልጋል። ምክንያቱም ተቃራኒዎች አሉ፣ ተደጋጋፊዎች ግን ናቸው። ይሄ እንደ ጠቅላላ ሀሳብ ስናየው፣ ከኮቪድ 19 አንጻር ስናየው ግን አሁን ሁላችንም አምነን መቀበል ያለብን እውነታ ባህላዊም ይሁን መደበኛ ወይም ዘመናዊ ህክምና መድኃኒት የለውም። ይሄንን አስምሮ ማለት በጣም ያስፈልጋል። ስለዚህ ህብረተሰቡ ካለበት መጨናነቅና መደናገጥ የተነሳ ሌላ ጊዜ በፊት ለተለያየ ነገር የሞከራቸውን ነገሮች ሁሉ ለዚህም ሊሞክራቸው ይችላል። ቢሞክር ደግሞ ብዙ የሚያስደንቅ አይሆንም። ሆኖም ግን እንደ ጤና አዳም፣ ነጭ ሽንኩርት፣ ፌጦ መጀመሪያ እነዚህም ለይተን እናያቸው እና እነዚህ ነገሮች ብዙ ምርምር የሚያስፈልጋቸው በደንብ ሳይንሳዊ ጥናት ተደርጎባቸው እዛ ውስጥ ያለው አክቲቭ ኢንግሪዲየንት የሚባል ነገር አለ። ምን ምን አላቸው ተብሎ ተበታት ነው አናላይዝ ተደርገው መጠናት ስላለባቸው አሁን ባለው ሁኔታ ለዚህ በሽታ ይጠቅማሉ ብሎ የሚያቀርብ ሰው ካለ ስህተት እና እንግዲህ መረጃ ከሌለን ደግሞ ይጠቅማሉ ብለን ለመናገር ካልቻል አይጠቅሙም ብለን ብናምን ይሻለናል። ለምን ቢባል ይጠቅማሉ የሚል በአእምሯችን ውስጥ አንድ ሀሳብ ከያዝን ምናልባትም ሰዎች እነዚህን ብቻ እየወሰዱ መዘናጋት ስለሚገጥማቸው መደበኛውን የሕክምና እርዳታ ከማግኘት ሊያዘገያቸው ስለሚችል ለባሰ እና ለከፋ መባባስ ሊያጋጥማቸው ስለሚችል እኔ ትልቅ ማሳሰቢያ የምሰጠው በእነዚህ ነገሮች ላይ መደገፍም ሆነ እንደ መድኃኒት መውሰድ ትልቅ ስህተት ነው ብዬ እመክራለሁ። ኮቪድ 19 ለመከላከል አሁን ላይ ያለው ብቸኛው አማራጭ የህክምና ባለሙያዎችን ምክር መስማት እንደሆነም አክለዋል። ዶክተር ታፈረ ንጋትን ለሙያዊ ምክራቸው እናመሰግናለን። but we put እንግዲህ የዛሬ የጋቢና ቪኦኤ ዝግጅታችንን እዚህ ላይ ያጠናቀቅን። በዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ ቪኦኤ አምሃሪ አድርሱን። ትዝታ በላቸው በፕሮግራም አርጾት፣ ኤልያስ አስማረ በቅንብር የደንገረመው ፕሮግራሙን በመምራት እንዲሁም ሀብታሙ ስዩም ዜናውን በማንበብ አብረናችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ደህና ደሩ። Το είναι νερό, δεν είναι βιώσιμη σε καντάφαν ο